እናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። በርካታ ወጣቶች ሀገራችን ላይ መልካም አስተሳሰብን ለማምጣት ሕይወታችን ላይ መልካም አስተሳሰብን ለማምጣት ሀገራቸውን የሚወዱ ደግሞ ለወጣቱም ለመልካም ኅብረተሰብ ያለን ብለው የሚያካፍሉ ሰዎችን እንጋብዛለን። የሰማናት ዓለም ጌታቸውን ነው ለወጣትና አዳዲስ ሳሊያን እድል የሰጠ ያለ የስዕል ማሳያ ወይንም ጋለሪ መስራች ናት። ቆየት ብለን በተያያዥ ጉዳዮች ላይ እናወራለን። ከዚህ በተጨማሪ ደግሞ ሴቶችን በቴክኖሎጂ መስክ ማበረታታት ስለወጠነ አንድ መድረክ እንዲሁም ደግሞ ከዩክሬን ሸሽተው በፖላንድ የሚገኙ አፍሪካውያን ተማሪዎችን የሚመለከቱ መሰናዶዎች በምሽቱ ተካተዋል። ሀብታሙ ዝዩም ሳስተናግዳቸው አመሻለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝሽ ቆያ አመሰግናለሁ ሀብታሙ። ከፌዴራላዊ ሪፐብሊክ ተለይታ የራስ ገዝ አስተዳደር የሆነችው ሶማሌላንድ ፕሬዚዳንት በዩናይትድ ስቴትስ ያደረጉትን ጉብኝት ባጠናቀቁበት ወቅት እንዳሰቡት እውቅናን ባያገኙም ጉዟቸው የተሳካ እንደነበር አስታውቀዋል። ፕሬዚዳንት ሙሴ ቢሂ አብዲ ለአሜሪካ ድምፅ በሰጡት ቃል ከምንም በላይ የምንፈልገው የሶማሊያ አካል ሳንሆን ነፃና ሉዓላዊነት ያላት ሀገር መሆናችን እንዲታወቅልን ነው ሲሉ ተናግረዋል። ከመጋቢት አራት ጀምሮ በዩናይትድ ስቴትስ ከመንግስት ባለስልጣናት፣ ከተባበሩት መንግስታት አካላት እንዲሁም ከጥናት አጥኚ ድርጅቶችና ከሲቪክ ማህበረሰብ አመራር ጋር ውይይት ያደረጉት ፕሬዚዳንት አብዲ ለሶማሌላንድ ድጋፍ እንዲያደርጉ ጠይቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንዳስታወቀው የባይደን አስተዳደር አንድ የሆነች ሶማሊያ እንድትኖር ድጋፍ የሚያደርግ መሆኑን ቢያሰምርበትም ከሶማሌላንድ ጋርም ጠንካራ ግንኙነት ሊኖር እንደሚችል ጠቁሟል። በሰሜን ምዕራብ ናይጄሪያ በምትገኘው ካዱና ከተማ ታጣቂ ወንበዴዎች ባደረሱት ጥቃት ሁለት ወታደሮችን ጨምሮ 34 ሰዎች መገደላቸውን የአካባቢው ባለስልጣናት ትላንት አስታውቀዋል። ባለፈው ሳምንት መጨረሻ በአራት መንደሮች ላይ በደረሰው ጥቃት ከ200 በላይ ቤቶች የወደሙ መሆኑን የከተማዋ የጸጥታ ኮሚሽነር የሆኑት ሳሙኤል አርዋን ባወጡት መግለጫ አመልክተዋል። በሰሜን ምዕራብና መካከለኛው የናይጀሪያ አካባቢ መንደሮችን በሚወሩ ከብቶችን በሚዘርፉ ሰዎችን በሚያግቱና ማስለቀቂያ ገንዘብ በሚጠይቁ ወንጀለኛ ሽፍቶች ጥቃት ሲደርስ የቆየ ሲሆን ከቅርብ ጊዜ ወዲህ ጥቃቶቹና ጠለፋዎቹ እየተጠናከሩ ሲሽከረከሩ መጥተዋል። ከሳምንት በፊት ታጣቂ ቡድኑ በተመሳሳይ ሰባት ፖሊሶችንና አራት የጥበቃ ሰራተኞችን ጨምሮ 11 የጸጥታ አካላትን መግደላቸው የሚታወስ ሲሆን መንግስት በይፋ ሽብርተኛ መሆናቸውን ያወጃቸው ቡድኖች ዛምፋራ፣ ካትሲና፣ ካዱናና ኒጀር በተባሉ ከተሞች በሚገኙ ጥቅጥቅ ደኖች ውስጥ በተደበቁ መጠለያዎች ውስጥ መሽገው እንደሚንቀሳቀሱ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ወደ ዩናይትድ ስቴትስ መምጣት የሚፈልጉ ከአምስት ሺህ በላይ የአፍጋን ስደተኞችን የመኖሪያ ፍቃድ ለማግኘት የመጠበቂያው ጊዜ አጭር ወደሆነበት ካናዳ ማስተላለፉን አስታውቋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ለአሜሪካ ድምጽ እንደተናገሩት በልዩ የስደተኛ ፕሮግራም የተካተቱት ስደተኞች በአሜሪካ የመልሶ ማቋቋም ፕሮግራም ውስጥ አይካተቱም። በካናዳ የስደተኛና ዜግነት ጉዳዮችን የሚከታተለው ቢሮ በበኩሉ ከአፍጋኒስታን ሸሽተው በሶስተኛ ሀገር ያሉና ዩናይትድ ስቴትስ ወደ ካናዳ የመራቻቸውን ስደተኞች እንደሚቀበል አስታውቋል። ኖርዝ ስታር የተሰኘው ድህረ ገጽ እንዳመለከተው ወደ አምስት መቶ የሚጠጉ አፍጋኖች በሶስተኛ ሀገር የሚገኙ ሲሆን ከሁለት ሺህ የሚበልጡ ደግሞ በአፍጋኒስታን ራሳቸውን ደብቀው መጠለያ ውስጥ ይገኛሉ። ሩሲያ በዩክሬን ላይ ወረራ ከፈጸመች ከአንድ ወር በኋላ ዩክሬን በሩሲያ ጦር ላይ ጥቃት እያደረሰችና ተይዘው የነበሩ አካባቢዎችን እያስለቀቀች መሆኑ ተዘግቧል። የዩክሬን መከላከያ ሚኒስቴር ትላንት እንዳስታወቁት ሰራዊታቸው ባካሄደው ከፍተኛ ውጊያ ማክራፍ የተሰኘውንና ከዋና ከተማው ኪየቭ ዳርቻ የሚገኘውን ከተማ ማስለቀቅ ችሏል። በተጨማሪም የዩክሬን ጦር ሰራዊት በምስራቃዊው የሀገሪቱ ክፍል በምትገኘውና ከካርኪቭ አንድ መቶ 2 ኪሎ ሜትር ርቀት ላይ ባለችው ኢዙም ከተማና በደቡባዊቷ ኪርሰን ከተማ ከፍተኛ የማጥቃት ውጊያ አካሂዷል። የዩናይትድ ስቴትስ ባለስልጣናት በዩክሬን ማጥቃት ዙሪያ አስተያየት ከመስጠት ቢቆጠቡም በሀገሪቱ አንዳንድ አካባቢዎች የኃይል ሚዛኑ እየተቀየረ እንደሆነ አመልክተዋል። ሆኖም የሩሲያ መከላከያ ሚኒስትር በእንግሊዝኛ በሚያሰራጨው የቴሌግራም መልእክት ላይ የሩሲያ ጦር በዩክሬን ደቡብ ምስራቅ በኩል ወደፊት እየገፋ መሆኑን በመግለጽ ጦራቸውን አወድሰዋል። የዩክሬን ወታደሮች አካባቢውን ጥለው መሄዳቸውንና የዩክሬን ነዳጅ ማሰራጫ እና የርቀት ተኳሽ መሳሪያዎችን መቆጣጠራቸውን በመግለጽም የጦርነቱን ሂደት በተለየ ሁኔታ ገልጸውታል። አንድ ማንነታቸውን መግለጽ ፈቃደኛ ያልሆኑ የዩናይትድ ስቴትስ ከፍተኛ የመከላከያ ባለስልጣን ከጋዜጠኞች ጋር ባደረጉት ቆይታ በአዛፍ ባህር ላይ የሚገኙት የራሺያ መርከቦች ሜሪዮፖል የተሰኘችውን የዩክሬን ከተማ ለቀናት በከባድ መሳሪያ እያጠቁ መሆናቸውን ተናግረዋል አድማጮች ለሰዓቱ ያላቸው ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኝሽ ቆየ ነኝ። ከቀሪዎቹ የጋቢና መሰናዶዎች ጋር መልካም ቆይታ ስመኝችን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ የሚገኝ ልዩ የወጣቶች መርሃ ግብር ነው። ለዛሬ ወደ ያዝንላችሁ ወደ ቀዳሚው ዝግጅት እናምራ። በቀዳሚው ዝግጅታችን የተለያዩ የኪነጥበብ ተግባራት ስለሚከናወኑበት በአዲስ አበባ የሚገኝ አንድ የስዕል ጋለሪ ወይንም ማሳያ እንነግራችኋለን። በታዋቂዋ ሰዓሊ ዓለም ጌታቸው የተመሠረተው ዓለም ጋለሪ እንደ ሌሎች መሰል ጋለሪዎች ወይንም የስዕል ማዕከላት ስዕል የሚታይበትና የሚሸጥበት ብቻ አይደለም። ይልቁንም በተለይ ወጣቶች የተለያዩ የኪነጥበብ አገልግሎቶችን ይሰጣል፣ ይለናል ተከታዩ የኬኔዲ አባተ ዘገባ። በአዲስ አበባ ገርጂ አካባቢ የሚገኘው አለም ጋለሪ በከተማዋ ከሚገኙ በርካታ መሰል የስዕል ጥበብ ማዕከላት የተለየ ነው። በሰዓሊ እና የስዕል አስተማሪ አለም ጌታቸው ከ13 ዓመታት በፊት የተከፈተው ይህ የስነ ስዕል ጥበብ ማዕከል በርካቶች እውቀትን የሚገበዩበት፣ በተለያዩ ማህበረሰባዊ ጉዳዮችም ላይ የሚመክሩበት ስፍራም ነው ከልጅነቷ ጀምሮ ከአካል ጉዳተኝነት ጋር ተያይዘው የሚመጡ በርካታ ፈተናዎችንና ውጣ ውረዶችን በጽናት ተቋቁማ በማለፍ አካል ጉዳተኝነት ህልምን ከማሳካት እንደማያግድ ብርሃናቸውን በሰፊው አብርተው ለትውልዱ በተምሳሌትነት ከተገለጡ የይቻላል አርማዎች መካከል አንዷ የሆነችው አርቲስት አለም ስለ ማዕከሉ ታስረዳለች። አለም ጋለሪ ያው ስራዎቻችንን የምንሸጥበት ጋለሪ ነው። እኔም አብሮኝ ያሉ አብሮኝ የሚያስተምሩ ጓደኞቼ በተጨማሪ ከጋለሪ ውጭ ደግሞ ሰዎች መጥተው ስዕል እንዲስሉ፣ መጽሐፍ እንዲያነቡ ያንን ሀሳብ በመጨመር እንሰራለን። በርካታ ሰዎች ነጻ ቤታቸው የሚገኘውን መጽሐፍ ሀሳቡን በመውደድ በስጦታ መልክ ይዘውልን መጥተው፣ ሰዎች እየመጡ ይህን መጽሐፍ ያነባሉ። ሌላው ደግሞ ስዕል የሚወዱ ደግሞ ያው እኛ ስላለን መሰረታዊ የሆነ ነገር ስለምናግዝ ያላቸውን የእረፍት ጊዜ በመጠቀም መጥተው መሰረታዊ የሆነ የስዕል እውቀት የሚያገኙበት ቤት ነው። ቅዳሜ ቅዳሜ ደግሞ ከ11 ሰዓት ጀምሮ የሀሳብ መድረክ አለ። በርካታ ወጣቶች ሀገራችን ላይ መልካም አስተሳሰብን ለማምጣት፣ ህይወታችን ላይ መልካም አስተሳሰብን ለማምጣት፣ ሀገራቸውን የሚወዱ ደግሞ ለወጣቱም ለመልካም ህብረተሰብ ያለን ብለው የሚያካፍሉ ሰዎችን እንጋብዛለን። በዛ መሰረት ይህንን ደግሞ የሀሳብ መድረክ ሀገራችን ላይ ደግሞ የድርሻችንን ያው አስተዋጽኦ እያደረግን ይገኛለን። አላማዋ ትውልድን ማነጽ መሆኑን የምትገልጸው አርቲስት አለም ስለ ጋለሪው ተጠቃሚዎች ይህን ትላለች። እንግዲህ ሰዎች ሲገቡ እዚህ ያው እንዳየኸው ትኩስ ነገር ሲያዙ ስዕል መሳል ትፈልጋላችሁ ወይስ መጽሐፍ ማንበብ እንላለን። ስዕል መሳል የሚፈልግ ስል ይስላል፣ መጽሐፍ ማንበብ የሚፈልግ ደግሞ መጽሐፍ ያነባል። አንዳንዶቹ እንደም ዝም ብሎ መቀመጥ አይቻልም ግዴታ ነው መሳር ወይም ግዴታ ነው ማንበብ ብለው ሚጣ ግዴታ ነው እንላለን። እጅግ በጣም ህብረተሰቡ በጣም ወደደው፣ በጣም ብዙ ሰው ተቀበለው። እንዲያውም አንዳንዶቹ ውጭ ሀገር ነበራችሁ፣ እንዲ እንደዚህ አይነት ሀሳቦችን እኛ ውጭ ሀገር አይተናል ብለው የጠየቁንም አሉ። ከተለያየ ቦታ ይህንን የሰሙ ሀገራችን ላይ እንደዚህ አይነት ነገሮችን በማየታችን እጅግ በጣም ተደስተናል ብለው ሽልማት ይዘውልኝ የወጡ ሰዎች አሉ። ዙሪያውን በማራኪ ስዕላት ያጌጠው በበርካታ መጽሐፍትም የታጨቀው ይህ ዓለም ጋለሪ በየዕለቱ በርካቶችን ያስተናግዳል። የ17 ታዳጊ ወጣት የሆነችው ነፃነት ስምዖን በጋለሪው ሻይ ቡና እያሉ ስዕል የመሳል ተሰጥኦዋቸውን ሲያዳብሩና መጽሐፍ ሲያነቡ ካገኘኋቸው ተጠቃሚዎች መካከል አንዷ ናት። እኔ የስዕል ታለንት ስላለኝ ለመሞከር ነው የመጣሁት። እዚህ ያለው ነገር በጣም ያስደስታል ማለትም ካፌ አለ ካፌ። ከዛ ደግሞ ቁጭ ብለክ እንደ ማንኛውም ስዕል መሳል ትችላለህ እንደ ልብ። የፖለቲካ ቢሆን የተፈለገውን አይነት መጽሐፎቹን ማንበብ ይቻላል። በተጨማሪም ያሉት ነገሮች በጣም ያስደስታሉ። ሻይ ቡና ለዘና እያልን ማሳለፍ እንችላለን። በዚህም አገልግሎታቸው በጣም ያስደስታል። ይህ የሥነ ጥበብ ማዕከል አገልግሎቱ በዚህ የተገታ አይደለም። በየሳምንቱ ቅዳሜ ምሽት ላይ ደግሞ በተለያዩ ማህበራዊና ስነ ልቦናዊ ርዕሰ ጉዳዮች ዙሪያ በርካታ ሰዎች በተለይም ወጣቶች የሚታደሙበት ውይይት ይካሄድበታል። ግጥምና መሰል የጥበብ ስራዎችም ይቀርቡበታል። ወጣት ዳዊት ሙሉጌታ በዚህ መድረክ ላይ በተለያዩ አገልግሎቶች ከሚሳተፉ ግለሰቦች መካከል ይጠቀሳል። እንደዚህ አይነት ፕላትፎርም እጅግ በጣም ጠቃሚ ነው፣ ምክንያቱም መፍትሄ አምጪ ነው። ብዙ ጊዜ ደግሞ መፍትሄዎች የሚገኙት እርስ በርስ በመወያየት በመማማር ነው እና ይሄ ሳይንሳዊም ነው። በውይይት ውስጥ ለአገር የሚበጅ ለማህበረሰብ የሚበጅ ኢኮኖሚያዊ መፍትሄ የሚያመጣ ማህበራዊ መስተጋብሩን የሚያሻሽል የሞራልና የስነ ምግባር ልዕቀታችንን ከፍ አድርገን አገራችንን ወደሚቀጥለው ለሚቀጥለው ትውልድ መልካም ነገር ለማድረግ በጣም ጠቃሚ ነው ብዬ ነው የማስበው። እና አሁን ምድራችን ትልቅ ምክክር የሚፈልግ የሚጠይቅበት ነው። በሁሉም ዘርፎች መመካከርና መመጋገብ እና የትውልድ ቅብብሎቹን ለማሳለጥ እጅግ በጣም ጠቃሚ ነው ብዬ ነው የማስበው። ከጥበብ ምሽቱ ተሳታፊዎች መካከል የሆነችው ታዳጊ ወጣት ቤዛ ወንድም አገኝ ደግሞ ስለ ዝግጅቱ ተከታዩን አስተያየት ሰጥታኛለች። ቦታውን በጣም ወደዋለሁ። እንደውም ለመምጣት በጣም የረፈደብኝ ነው ይመስልም ከዚህ በፊት ባውቀው ብዬ አስባለሁ። እናም የሚመጡት ሰዎች ከነዚህ ትልልቅ ሰዎች ናቸው እዚህ የምናገኛቸው እና ከእንደዚህ አይነት ሰዎች ጋር በዚህ አጋጣሚ የምተዋወቅ መቻሌ የንግግር ችሎታን ያዳብራል የተለያዩ ራሳችን ለመቅረጽ እንድንችል የሚያደግ በዚህ አጋጣሚ የዓለምን ማመስገን እንፈልጋለሁ። በጣም ብዙ ሰዎችን የመቀየርና ህይወታቸው ላይ እርካታ እንዲኖራቸው በማድረግ በመቻሏ በጣም አመሰግናሉ። ሰው ከውጭ ዓለም አልፎ እዚህ መቶ ራሱን የሚያረጋጋበት ወይም ደግሞ ለራሱ የሚሰጥበት ጊዜ በመዘጋጀቱ በጣም ደስ ይለኛል። በጣም አሪፍ ነው። አስተያየታቸውን የሰጡን ታዳሚያን መልእክትም አለን ይላሉ። በእኔ እድሜ ላሉ ልጆች መምከር የምንፈልገው ወይም ደግሞ መናገር የምፈልገው ነገር አንደኛ፣ እንደዚህ አይነት መድረኮች ትልልቅ ሰዎችን ያገኙባቸዋል። በተጨማሪም ደግሞ በዚህ መድረክ ላይ ኮንፊደንሳቸውን ማድረግም ይችላሉ። ሀሳባቸውን እንደ ልብ መግለጽ ይችላሉ። በስዕልም ሆነ በተለያዩ ታለንታቸውን ማውጣት ይችላሉ። እኛ አሁን አወጣትም ይባለው እድሜ ላይ ነው ያለነው። ስለዚህ ጊዜያችን በተለይ በቃ በቴክኖሎጂ የተጠመርንበት ጊዜ ስለሆነ ትንሽ ከዛ ጊዜ እራቅ እንበል ና እስኪ ተንሽ ከነዚህ ነገሮች እረፍትን እንውሰድ ና እንደዚህ አይነት ቦታዎች ላይ መጥተን መጽሐፍትን እናንብብ። ደግሞም ስል ችሎታ ያላቸው ልጆች ቢሰሉ ማህበረሰቡም መንግስትም አብሮ ተሳልጦ የሚያሰልጥ ሲስተም ተፈጥሮ እንደዚህ አይነት ነገሮች በየኮርነሩ ቢደረጉ መንግስትም ተጠቃሚ ይሆናል፣ ማህበረሰቡም ተጠቀመ፣ ኢኮኖሚም ይፈወሳል፣ ማህበራዊ መስተጋበሩም ይፈወሳል። ይሄ እንግዲህ በሂደት ነው። የተለያዩ ልጆች ማለት በእኛ እድሜ ያሉ ልጆች ላይፋቸውን በእንደዚህ አይነት ቦታ ቢያሳልፉት የተለየ ነገር እንደሚሰማቸው ተስፋ አረጋለሁ። ተረጋግታቸው እንደዚህ አይነት ነገር ማሳለፍ እመክራለሁ። ይህ ተሞክሮ ሊሰፋ ይገባል የምትለው አርቲስት አለም ለዚህም ምክንያቷን ታስረዳለች። ነገ ልክ እንደኔ አይነት ሰው ጤነኛ ነገር እንዲገጥመው እፈልጋለሁ እኔ የሆነ ነገር ሰርቼ እሱ ደግሞ የተሻለ ነገር እንዲኖር ማድረግ መቻል አለብኝ ብዬ አምናለሁ። እና በዚህ መንገድ ስንሄድ አስተሳሰባችን ጤነኛ ሲሆን ማለት ነው። እና በዚህ መንገድ አገራችን ትቀናለች፣ የሰውን ሕይወት ማቅናት እንችላለን። እና ይሄ ሀሳብ በየቦታው ቢቀር መለወጥ የማንችልበት ምንም መንገድ የለም። ዛሬ አገራችን ያለችበት ትልቁ መንስኤ ይሄ ነው። አስተሳሰባችን ላይ በጣም ችግር አለ ስለዚህ የአስተሳሰብ ለውጥ በመንግስትም ድርጅትም በግለሰብ በሁሉ ለዚህ ስራ ጠንክሮ መስራት ያስፈልጋል ብዬ አምናለሁ ከስዕል ስራዋ ጎን ለጎን በርካታ ሰአሊያንን ለማፍራት እንዲሁም በሀሳብ የሚሞግቱና ለሀገራቸው አንዳች ነገር ማበርከት የሚችሉ ዜጎችን ለመፍጠር የምታትረው አርቲስት አለም መገለጫዋ ይህ ብቻ አይደለም በሌላ ዝግጅት እንመለሳለን ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባተ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ማናቸውም አስተያየት ቢኖራችሁ በማህበራዊ መገናኛ ገጻችን በኩል አድርሱን። ወደ ቀጣዩ ዘገባ እንሻገር። የሳይንስና ከፍተኛ ትምህርት ሚኒስቴር ስቴም ሲነርጂ ከተሰኘ መንግስታዊ ያልሆነ ተቋም ጋር በመተባበር በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ በሚችሉ የቴክኖሎጂ ፈጠራ ስራዎች ልዩ ብቃት ላሳዩ አስር ሴቶች ተማሪዎች ከሰሞኑ ሽልማት አበርክተዋል። ሽልማቱ በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ ያለመመጣጠን ለመቅረፍ እና እጅጋና ሳይሆነውን የሴቶች ተሳትፎ ለማሳደግም እንደሚረዳ ተነግሮለታል። ስመኝ ሸቆየ ሱማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች። ማህበረሰባችን ላይ የሆነ የተቃለ አንድ አስተሳሰብ አለ። ቤቶች ሲባል የሆነ የሚሰጣቸው ኢሜጅ አለ። ወንዶች ሲባል እና ኤሌክትሮኒክስ ሲታገኝ ና ምትገኝ ችግር ምን እንዴት እንደሆን እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚክ ካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው እና ኢቨን ክላስ ስከ ስናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማሮች ፈልጉ ትናም ስለ ወደ ኢንጂኒሪንግ ወደ ኤሌክትሪካል ወደ ኮምፒውተር ወደዛ ቤድ ይለኛል። ማለት ምን ሆነሽ ነው ውጤት እያለ አንቺ ማማን ያለብሽ ሜዲሽን ነው። የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ። በሀዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ተይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች። ያን የራሱ ፕሮጀክት ታይትላችንን ስንመድቅ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሸችን በቃ በዛ ላይ እንዴት አድርግሽ። እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አላደለ የወንዶች ነገር ተብሎ ነው የሚታሰበው። ብዙ ጊዜ ና በቃ ኮድ ማድረግ የራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገር እና ብቻ ብዙ ሰው አትችውም አይነት ፕሬዠር ነበር በጣም ሲጭንብኝ የነበረው ከብዙ ሰዎች። ግን በቃ ይሄን ነገር ማድረግ አለብኝ ምንድን ነው እንዳልችል የሚያደርገኝ ብዬ ደፍር የገባበት በጣም አልሽቶኝ ነበረ። ምክንያቱም በጣም አጭር ጊዜ ነበር የተሰጠን፣ ክላስ አለ፣ በዛ ላይ ኤግዛሞች አሉ፣ የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን፣ ሊደር ስለሆነ እና አብዛኛው ፕሬዠር በቃ በጣም ብዙ ፕሬዠር ነበረብኝ የዛ ሰሞን ሱማያና ሳምራዊት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ፣ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ አስር ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርስቲዎች በጠራ ስራቸው ለተመረጡ አስር ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቅርበዋል። ለምሳሌ ሳምራዊት የሰራችው የአበ የወባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ ያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው። የአበባ ተክል መታመምና አለመታመሙ በኤአይ የታገዘ ሲሆን እስካን አድርጎ ይሄ ነገር ኢንፌክተድ ነው ኦር አደለም በዚህ ጊዜ ኢንፌክተድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል። ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታሰለጥኝ ዋለሽ ዋናው ስራ እሱ ነው። ኤአይ እንደዛ ነው። ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጨው ነው። ግን የሌሎችም ክሮፖችን ምናምን ሰተሹ ማሽኑን ካሰለጠንሹ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል። ለአግሪካልቸሩም ለብዙ ነገሮች በብዙ ሽንኩርት፣ ቲማቲም ለብዙ ነገሮች መስራት እና ስኮፑ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካለኝ ታይም አንጻር እና ካለኝ ሩሼዎች አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረግኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል። ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች ከኢሜይሎች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሁፍ አነበብኩ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ። እና ምንድነው የሚያደርገው? ሳንድ አለው። ሳንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛና እንግሊዝኛ ነው ለጊዜው እየሰራ ያለው። ላንጉጅ ፈልክ የሚያደርግበት ሜኑ አለ። ኦራል ሜኑ ነው። በተኖች አሉት ሰው ከሰላምታ ከቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛ የሚጠይቀር ከዛ ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመርጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው። በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከአስር በመቶ ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች። ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይ እየረዳሽም ይመስለዋል። ጠረፊ ነገር እኮ ምቺው ምቺው ነገር አይመስልም፣ ከባድ ይመስላል። ሊቀርባ አይሻልም ብሎ ይሆናል አደለን ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ኢቭን ሊደር ከሆኑ ኮዲንግ ፓርቱ ላይ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ የሚደረጉት እና ሴቶቹ ደግሞ ቴዎሪ ፓርቱን ነው የሚሰሩት። እና በዛ በዛ ኧረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ ና አስተማሪዎች ማሆን አንዳንዱ ይሄ ነገር እኮ ከባድ ነው። በማስተርስ ደረጃ ነው የሚሰራው። በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አርገው የሚያመጡት ምንድን ነው ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል። ብዙ ጊዜ እንደዚህ አልተለመደም ይቅርብሽ አይነት ነገር ነው። ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች። መቼም ቢሆን ተስፋ መቁረጥ የለብንም፣ ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩብ ያደረግኩት። በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳውቅ የረዳኛ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያን ደፍሬ እነዚህ ነገሮች በማድረጌ ፋስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁም ምን ያህል ብጥር ሰክሰስፉል መሆን እንደምችል ስለገባኝ፣ መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊየንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሽቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበር። ለጓደኞቼም ፕሩቭ ስላደረኩኝ ለራሴም ደግሞ ፕሩቭ ስላደረግኩኝ በጣም ደስ ብሎኛል። ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚጋልጣቸው እና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች። በየዩኒቨርሲቲውም በየቦታም ይሄንን ለመደገፍ ሰብሰው የተዘጋጁ ተቋማቶች አሉ ልክ እንደ ቲም ሲነርጂ ምናምን እያሉ ማለት ነው። አንፎርኔት ግን ኤክስፖዛ ነው እንኩም ነበር ለእነዛ ኢንስቲቱቶች ማለት። በዛ ሰዓት ላይ የማገኘው ሰፖርት የነበረው አንድ ከመምህራኖች አድቫይዘራችን በጣም ሰፖርቲቭ ነበር። ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኘ የነበረው ማለት ነው። ግን አሁን ግራጅዌት አድርጌ ከወጣ በኋላ ያለውን ባዮ ምናምን ድጋሜ ስመለከት ነበሩ ተቋማት። ለምሳሌ ስቲም ሲነርጂ በየዩኒቨርሲቲው ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን እንደዚህ አይነት ነገር ማስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ጥረታችን ጋር ያለው ሞቲቭ በጣም የሚወስድ ይመስለኛል። ሱማያ ና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ፣ ዋሽንግተን ዲሲ። ይቀጥላል። ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስድናል። ከሩሲያ ወረራ በፊት በዩክሬን የነበሩ አፍሪካውያን ስደተኞች በሀገሪቱ ውስጥ ጦርነት መከሰቱን ተከትለው ደህንነቱ የተጠበቀ መኖሪያ ለማግኘትና አዲስ ህይወት ለመጀመር ወደ ፖላንድና ሌሎች ጎረቤት አገራት ሸሽተዋል። የቪዮ ዘጋቢ ሜሪ ማግዌይ በፖላንድ ሲደንስ ከተማ ካገኘቻቸው ሁለቱ አፍሪካውያን የሕክምና ተማሪዎች ጋር ቆይታ አድርጋለች። በመቀጠል እናሰማቸዋለን። ከዩክሬን ጦርነት ሸሽተው ፖላንድ ከደረሱ የውጭ አገራት ስደተኞች መካከል ከአፍሪካ ሀገራት የመጡ ይገኙበታል። በኪቭ የህክምና ዩኒቨርሲቲ የሁለተኛ ዓመት ተማሪ የነበረችው ታንዛኒያዊቷ አንጀላ አሌክስ አንዷ ናት። ወደ ፖላንድ በምታቀናበት ሰዓት መንገድ ላይ ከናይጄሪያዊቷ የታራስ ሼቭቼንኮ ብሔራዊ ዩኒቨርስቲ ተማሪ ጋር ተገናኝታለች። መንገዳቸው ፈታኝ ነበረ። ከዩክሬን ጦርነት በፊት የነበረውን ሕይወቷን አንጀላ እንዲት አስታውሳለች። በሀገሬ እንዳለሁ ነበር የሚሰማኝ። ከቋንቋና ከሌሎች ተግዳሮቶች በስተቀር ሁሉም ነገር ሰላማዊ ነበር። አንጅላ አንድም ቀን ህይወቷ ተቀይሮ በፖላንድ በስደተኝነት እኖራለሁ ብላ አስባ አታውቅም። ሩሲያ ዩክሬንን ከወረረች በኋላ ሁኔታው ስላሰባት ሀገር መልቀቅ እንዳለባት ተረዳች። ለመጀመሪያ ጊዜ የቦምብ ፍንዳታ ድምፅ ስሰማ ከሌሊቱ አስር ሰዓት ነበር ለመጀመሪያ ጊዜ ፍንዳታውን የሚሰማ ሰው እየተፈጠረ ያለውን ነገር ለማመንም ይቸግረዋል። ሰዎች በደስታ ስሜት ውስጥ ሆነው የተኮሱት ርችት ነገር ነበር የመሰለኝ። ቀናቶቹ ሲከታተሉ ግን በተለያዩ ቦታዎች ጭስ ማየት ጀመርን። የመጓጓዣ አውታሮቹም ተዘጉ። ይሄ አስጨናቂ ነበር። ናይጄሪያዊቷ ጉድነስ ኢቭንቡየም ሩሲያ ዩክሬንን መውረሯን እንደሰማች ነበረ ኪየቭን መልቀቅ እንዳለባት የወሰነችው። ከባድ የሆነ የፍንዳታ ድምፅ የሰማንበትና የተኛንበት አልጋ በተወሰነ ደረጃ የሚናጥበት ጊዜ ነበር። አንድ ቀን ግን ስነሳ ከሩቅ የሚተለተል ጭስ አየው። በዚያ ጊዜ ነበር ጦርነቱ እየተቃረበ መሆኑን የተረዳሁት። ያለመታደል ሆኖ አውሮፕላን ማረፊያዎቹ ዝግ ነበሩ። የሆነ ጊዜ ላይ ግን በቃ መሄድ አለብኝ አልኩኝ። እጅግ የሚያስፈልጉ ነገሮችን ብቻም ሸከፍኩ። ሀገር መልቀቅ ነበረብኝ፣ ያንኑ ነው ያደረግኩት። ሁለቱ ሴቶች ፖላንድ ሴደትስ ከተማ ከደረሱ በኋላ ሕይወታቸው በእጅጉ ተቀይሯል። በአሁኑ ሰዓት ከፖላንዳውያን ባልና ሚስት ጋር ተጠግተው ይኖራሉ። ጉድነስ በዩክሬን ፖላንድ ድንበር ያየችውንና ያስጠጓቸውን ሰዎች ያገኘችበትን ሁኔታ ታስታውሳለች። ድንበሩ ላይ እንደደረስኩ ለኤምባሲያችን ደወልኩ። ከእነሱ ግን ምንም አይነት እርዳታ ላገኝ አልቻልኩም። ከዚያ በኋላ አንዲት ሰው ከአንዲት ሴት ጋር አስተዋወቀኝ። በዚህች ሴት በኩል ነው እነዚህን በጎ ያገኘ ናቸው። አንጀላና ጉድነስ አዲስ ሕይወት ጀምረዋል። ይሁንና በቅርብ ጊዜ ወደ ዩክሬን እንመለሳለን የሚል ተስፋ የላቸውም። ትምህርታቸውን በኢንተርኔት ላይ ቀጥለዋል። ወደ ሌሎች የአውሮፓ ሀገራት ዩኒቨርሲቲዎች ተሸጋግረው ትምህርታቸውን የመቀጠላቸው ነገር እርግጥ ካልሆነ በቀር ወደ አፍሪካ የመመለስ እቅድ እንደሌላቸው ተናግረዋል። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ጥስትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማል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 ተመልካቾቻችን እንዲሁም አድማጮቻችን እስካሁን በሳብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታም ዝዩም ነኝ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ሲከውን አምሽቷል። ነገም እንገናኛለን። በነገራችን ላይ ማናቸውም ማስተያየቶች ቢኖሯችሁ በማህበራዊ መገናኛ ዘዴዎች አማካኝነት ልታገኙ፣ ልትነግሩ፣ ልትጽፉ ልትችላላችሁ። አብራችሁን ስለነበራችሁ በድጋሚ አመሰግናለሁ። የሰላም ምሽት ይሁንላችሁ።